ራጅ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞስ ጋሩ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እንደምናመሻችሁ፣ በጌታ የተወደዳችሁ ክቡራን አድማጮች እግዚአብሔር አምላካችን የተመሰገነ ይሁን። ዛሬም ፈቃዱ ሆኖ ተከታታዩን የኦሪት ዘጸአት መጽሐፍ ጥናታችንን ይዘንላችሁ ቀርበናል። ዛሬው ምሽት ክፍለ ጊዜ ጥናታችን ከምዕራፍ ስድስት በመነሳት ጌታ መንፈስ ቅዱስ የሚናገረንንና የሚያስተምረንን አንድ ላይ አብረን እንመለከታለን። አስቀድመን ዝማሬን ጋብዛችሁ ተናግሬ አልጨርሰው የዳንኩበትን I can yeah. ት በዚህ ዝማሬ ስላገለገለን እግዚአብሔር ቀሪውን የኑሮውን ምዕራፍ ይባርክ እያልን ወደ ዕለቱ ጸሎታችን እናልፋለን። አቤቱ አምላካችን ሆይ በእውነት በሕይወታችን፣ በኑሮአችን፣ በቤተሰባችን፣ በሥራችን ያደረግከውን ታላቅ ለውጥ ያደረግከውን ታላቅ መባረክ ገልጸን ተናግረን እግዚአብሔር ሆይ መጨረስ አንችልም። ጌታ እግዚአብሔር ሆይ ብዙ ውለታ ውለልህናልና እናመሰግንሃለን። ከየት እንዳነሳህን ወዴትም እንዳመጣህን እግዚአብሔር ሆይ ስናስብ ኖ እንገረማለን፣ እንደነቃለን። እግዚአብሔር አምላኬ ሆይ ስለ አንተ ታላቅነት ስለ አንተ አያልነት ተናግሮ መጨረስ ያቅተናል። ክብር ለስም ይሁን ክብር ለታላቁና ለዘላለማዊ ስም ይሁን። እግዚአብሔር ሆይ ዛሬም ደግሞ አንተን ያወቀችህ ነፍስ እነሆ ታመሰግንሃለች፣ በፊትህም አለች። ዛሬም ደግሞ ከነበደላችን በደላችን እነሆ ቀርበናል። እግዚአብሔር ሆይ ስላልተውከንና ስላልጣልከን ለጠላትም አሳልፈህ ስላልሰጠህን እናመሰግንሃለን። እግዚአብሔር ሆይ በእውነት በፊትህ እግዚአብሔር አምላኬ ሆይ ለትዕለት እየጠበቅከን እነሆ እግዚአብሔር አባቴና አምላኬው የጠላት ዛቻ፣ የጠላት ማስፈራራት ስላላገኘን ጌታ ሆይ እጅግ አድርገን እናመሰግንሃለን። ዛሬም ደግሞ ከሙሴ ሕይወት እግዚአብሔር አምላኬው የድንቅን ነገር እንድታሳየንና እንድታስተምረን ለቀሪው የሕይወታችንና የኑሯችን እርምጃ ሁሉ አቤቱ አምላኬው ታላቅ ምርኩዝ ሆነን ዘንድ እንድትረዳን እንለምንሃለን በመድኃኒታችን በጌታችን በኢየሱስ ክርስቶስ ስም አሜን። ውድ አድማጮቼ፣ ባለፈው ክፍለ ጊዜ ጥናታችን የምዕራፍ አምስትን ትምህርት ጨርሰን እነሆ እግዚአብሔርም በዛ ውስጥ ደግሞ ብዙ ቁም ነገሮችን አስተምሮውን እንደ ነበረ ታስታውሳላችሁ። ዛሬም ደግሞ የዚያኑ ቀጣይ ክፍል የሆነውን የምዕራፍ ስድስትን ትምህርት አብረን አንድ ላይ እንመለከታለንና መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ኦሪት ዘጸአት ምዕራፍ ስድስትን ተመልከቱ። ምዕራፍ አምስት ሙሴ እስራኤላውያን ከግብፅ ምድር እንዲወጡ ለፈርዖን ያቀረበውን ጥያቄ፣ ከፈርዖንም ጋር የነበረውን ግጭት፣ በግብፅ ያለው የእስራኤል ሕዝብ ባርነቱ እያየለበት እየከፋበት መምጣቱንና ሙሴ ለእርዳታ ወደ እግዚአብሔር መጸለዩን ተመልክተናል። በዘጸአት ምዕራፍ ስድስት አስቀድሞም ደግሞ በዘጸአት ምዕራፍ አምስት ከቁጥር 22 እስከ 23 ለተነሳው ለሙሴ ጥያቄና ግራ መጋባት እግዚአብሔር መልስ ሲሰጥ በዚህ ምዕራፍ ውስጥ ማለትም በምዕራፍ ስድስት ውስጥ እንመለከታለን። በምዕራፉ ውስጥ የአንዳንድ የእስራኤል ወገኖች ስም ዝርዝር ባጭሩ ተዘርዝሮ ወይም ተጠቅሶ እናገኛለን። ሌላው ነጥብ ደግሞ እግዚአብሔር ለሙሴ የሰጠውን ተልእኮ እንደገና ያድሰዋል። በዚህ መሠረት ሙሴ እግዚአብሔር ወደሚልከው ወደ ፈርዖን ሄዶ ለእስራኤላውያን ነጻነት መሟገት አለበት። ዘጸአት ምዕራፍ ስድስት የምዕራፍ አምስት ቀጣይ እንደሆነ በብዙ ማስረጃዎች ልናረጋግጥ እንችላለን። ከፈርዖንም ቢተኛነት የተነሳ እግዚአብሔር የተለያዩ መክሰፍቶችን በግብፅ ምድር ላይ የሚያወርድበት ጊዜ ተቃርቧል። በአማልክት ማለትም በእግዚአብሔርና በግብፃውያን አማልክት መካከል የሚደረገው ጦርነት ሊጀምር ነው። ይህ ከመሆኑ በፊት ግን ሙሴ፣ አሮንና የእስራኤላውያን ሽማግሌዎች ወደ ፈርዖን ሄደው በምድረ በዳ ለሦስት ቀናት ለእግዚአብሔር እንዲሰዉ ለሕዝቡ ፈቃድ እንዲሰጥ መጠየቅ ነበረባቸው። የፈርዖንም መልስ አይሆንም የእስራኤልን አምላክ ስለማላውቅ አልፈቅድላችሁም የሚል ነበረ። ፈርዖን በዚህ ብቻ አላበቃም። ነገር ግን በእስራኤላውያን ላይ የሥራ ጫናም አበዛባቸው። ከዚህም የተነሣ የእስራኤል ልጆች በሙሴ ላይ አጉረመረሙ። ሙሴም በእግዚአብሔር ላይ ሲያጉረመርም ይታያል። እግዚአብሔር ማን እንደሆነና ምንስ ሊያደርግ እንዳለ ለሙሴ ሊያረጋግጥ ፈለገ የአብርሃም የይስሐቅና የያዕቆብ አምላክ መሆኑን የእስራኤልንም ልጆች የመከራ ጩኸት ሰምቶ ከግብፃውያን ባርነት እንደሚያድናቸው ገለጠለት እግዚአብሔር ሙሴ ያለፈውን የእስራኤልን ታሪክና እርሱም ሕዝቡን እንዴት አድርጎ እንደ ጠበቃቸው መለስ ብሎ እንዲመለከት ፈለገ እግዚአብሔር ከጊዜ ወደ ጊዜ ለእስራኤል ያለውን ፍቅሩንና ሊያድናቸውም ያለውን ፍላጎት አሳይቷል እግዚአብሔር ብዙ ጊዜ በእነርሱ ጉዳይ ጣልቃ ገብቷል ወገኖቼ ሆይ እግዚአብሔር ዛሬም በእኛ ሁኔታ ጣልቃህ ይገባል። እርሱ ለእኔ እንደሆነ እርግጠኛ ነኝ። ምናልባትም እግዚአብሔር በአንተ ሕይወት እንደሚሠራ ወንድሜ ሆይ እርግጠኛ ላትሆን ትችላለ። በፊልጵስዩስ ምዕራፍ አንድ ቁጥር ስድስት የተጻፈውን የእግዚአብሔርን ቃል ተመልክተ እግዚአብሔር ባንተ ሥራ እንዳለው እርግጠኛ መሆን ትችላለ። በእናንተ መልካምን ሥራ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ይህን ተረድቻለሁና ይላል እግዚአብሔር። ዛሬም የእያንዳንዳችንን ፍላጎትና ያለንበትን ሁኔታ ስለሚያውቅ እስራኤልን እንደ ረዳቸው እኛንም ሊረዳን ይፈልጋል። ደግሞም እግዚአብሔር ታማኝ ነውና ሊረዳን ይችላል። እግዚአብሔር እየተመሰገነውን በመቀጠል ደግሞ የሙሴ ጸሎት ከእግዚአብሔር ዘንድ መልስ ስለ ማግኘቱ የሚያወሳውን ክፍል አንድ ላይ እንመለከታለን። የሕያው እግዚአብሔር ንግግር ተስፋ ለቈረጠው ለሙሴ ድፍረትን ተስፋንና መታመንን የሚሰጠው ነው እናገኘዋለን። ቀጥሎ በዘጸዓት ምዕራፍ ስድስት ቁጥር አንድ ያለውን ቃል አንድ ላይ እናንብብ። እግዚአብሔር ሙሴን አለው፣ በጸናች እጅ ይለቃችኋልና በጸናችም እጅ ከምድሉ አስወጥቶ ይሰዳችኋልና አሁን በፈርዖን የማደርገውን ታያለ ይላል። ተመልከቱ ወገኖቼ፣ እግዚአብሔር እርሱ ጌታ እንደሆነ ለሙሴ እያስታወቀው ነው ያለው። እርሱ ሕያው ነው፣ በማንም አይደገፍም፣ በማንኛውም ፍጡር አይደገፍም። እርሱ ራሱ ፈጣሪ ነውና ፍጥረታት በሙሉ ለሕልውናቸው በእርሱ ላይ ይደገፋሉ። ስለዚህ ሙሴ የእጁ ፍጥረት ስለ ሆነ በእርሱ ላይ መደገፍ ነበረበት። በእግዚአብሔር አምላኩ ላይ ሲደገፍ የእግዚአብሔርን ሥራ ይመለከታል። እግዚአብሔር ሙሴን ተናገረው፣ አለውም፦ እኔ እግዚአብሔር ነኝ። ለአብርሃምም፣ ለይስሐቅም፣ ለያዕቆብም ሁሉን እንደሚችል አምላክ ተገለጥሁ። ነገር ግን ስሜ እግዚአብሔር አልታወቀላቸውም ነበር። የተሰደዱባትንም ምድር የእንግድነታቸውን የከነአንን ምድር እሰጣቸው ዘንድ ከእነርሱ ጋር ቃል ኪዳኔን አቆምሁ። ደግሞ እኔ ግብጻውያን የገዟቸውን የእስራኤልን ልጆች ልቅሶ ሰማሁ ቃል ኪዳኔንም አሰብኩ ይላል። ከቁጥር ሁለት እስከ አምስት ያለውን ይመለከቷል። እግዚአብሔር አስቀድሞ ለአባቶቻቸው ለአብርሃም፣ ለይስሐቅና ለያዕቆብ እንደ ተገለጠ ለሙሴ ያስታውቀዋል። ቢሆንም ግን ይሖዋ ወይም ያህዌ በሚለው ስም አልተገለጠላቸውም ነበር። እግዚአብሔር ያዌ እንደመሆኑ ወይም በጌትነቱ ሥልጣን እስራኤልን የራሱ አድርጎ ይቀበላቸዋል። ከግብፅ ምድር ከባርነት አገር ነጻም ያወጣቸዋል። እንደ ቃል ኪዳኑ መሠረት ወደ ተስፋይቱ አገር ወደ ከነዓን ይመራቸዋል። በዚህ ሥራው እግዚአብሔር ያዌ ወይም ጌታ እንደሆነ ያውቁታል። ዘጸአት ምዕራፍ ስድስት ከቁጥር ስድስት እስከ ስምንት ባሉት ክፍሎች እግዚአብሔር በደህንነት ዕቅድ ውስጥ ሊያደርግ ያለውን ሰባት ነገሮች ይገልጻል። በእነዚህ ቁጥሮች የተገለጹት የእግዚአብሔር ተስፋዎች በዚያ ዘመን ለሙሴ ትልቅ መጽናናትና ድፍረት እንደ ሰጡት ሁሉ ዛሬም ለእኛ ትልቅ ድፍረትና ተስፋ ይሰጡናል። እግዚአብሔር ማን እንደሆነና ምን እንደሚያደርግም ያስታውቃል። ማን እንደሆነና ምንስ እንደሚያደርግ እቅዱን የሚያስታውቀን አዳኛለን። እርሱ ወደ እርሱ የሚመጡትን ሁሉ ሊያድናቸው ይችላል። ከቁጥር ስድስት እስከ ስምንት ያለውን ደግሞ በኋላ ተመልከቱም። በእነዚህ ክፍሎች ውስጥ እግዚአብሔር በደህንነት ዕቅድ ውስጥ ሊያደርግ ያለው ሰባት ነገሮች ምን እንደሆኑ ይገልጻል። እስቲ ሰባቱን ነገሮች አንድ በአንድ እንመልከታቸው። የመጀመሪያው ከግብፃውያን ባርነት አወጣችኋለሁ ይላቸዋል። ከቁጥር ስድስት እስከ ስምንት ባሉት ውስጥ ከግብፅ ባርነት አወጣችኋለሁ ይላቸዋል። ሁለተኛው ደግሞ ከተገዢነታቸውም አድናችኋለሁ ይላቸዋል። በሦስተኛ ደረጃ ደግሞ በተዘረጋ ክንድ እታደጋችኋለሁ ይላቸዋል። አራተኛ ለእኔ ሕዝብ እንድትሆኑ እቀበላችኋለሁ ይላቸዋል። በአምስተኛ ደረጃ ደግሞ አምላክም ሆናችኋለሁ ይላቸዋል። በስድስተኛ ደረጃ ወደ ተስፋይቱ ምድር አገባችኋለሁ ይላቸዋል። በሰባተኛ ደረጃ ደግሞ እርሷንም ርስት አድርጌ እሰጣችኋለሁ ይላቸዋል። እነዚህ ሰባቱ ነጥቦች ለእስራኤላውያን ብቻ ሳይሆን ለእኛም ታላቅ ተስፋ የተሸከሙ ቃላት እንደሆኑ እንመለከታለን። እያንዳንዳቸውም በእኛ ሕይወት ግሩም የሆነ ትርጉም አላቸው። ከባርነት አወጣችኋለሁ ይላችኋል እግዚአብሔር። ይህ በክርስቶስ ካገኘነው ደህንነት ጋር በጣም የሚቀራረብና የሚዛመድ ሐሳብ ነው። ዛሬ የኀጢአት ሸክም ተሸክመን በኀጢአት ባርነት ውስጥ ያለን ሰዎች እንኖራለን። የዚህ ዓለም ነገሮች ልባችንን እገዝተው ደፋ ቀና እያልን እነሆ የነገዪቱን የተስፋን ቀን የምንጠባበቅን ሰዎች እንኖራለን። ዓለምንና በዓለም ውስጥ ያሉትን እንዳንወድ የእግዚአብሔር ቃል ቢነግረንም እንኳን በዓለም ፍቅር የተጠመድን ብዙ ሰዎች አለን። እግዚአብሔር በኢየሱስ ክርስቶስ ስናምን ከኀጢአት ሸክም ሊያድነንና ነፃ ሊያደርገን ይችላል። እግዚአብሔር ይክበር ይመስገን። በሁለተኛ ደረጃ ላይ ደግሞ እግዚአብሔር ምን አላቸው? ከተገዥነትም አድናችኋለሁ አላቸው። በዚህ ከቁጥር ስድስት እስከ ስምንት በተመለከትነው ስፍራ እግዚአብሔር ከኀጢአት ባርነት የሚያድነንና ነጻ የሚያወጣን አምላክ ነው። አንድ ጊዜ እግዚአብሔር ከኀጢአት ባርነት ሊያድነን እንደሚችል የሚገልጽ አስደናቂ ደብዳቤ ከአንድ አድማጬ ሰው አገኘው። ይህ ሰው በጣም አዋቂ ቢሆንም እንኳን በኀጢአት ውስጥ ኖሯል። ከተለያዩ ሴቶች የወለዳቸው ስድስት ሕጋዊ ያልሆኑ ልጆች ነበሩት። የሚያደርገው ድርጊትና የሚኖርበት ኑሮ ቅንነትና ግልጽነት የጎደለው ነበረ። በኋላ ግን በሕይወቱ አስደናቂ የሆነ ለውጥ ሲከሰት እነሆ በደብዳቤ ውስጥ እንመለከታለን ከምስክርነቱ ይህንን የምትከታተሉትን የራዲዮ ፕሮግራም በየዕለቱ መከታተል ሲጀምር ይህ ሰው የእግዚአብሔር ቃል በሕይወት ውስጥ እየገባ ሥራ መሥራት ጀመረ። ይህንን የመጽሐፍ ቅዱስን እውነት እንደ ውሃ መጠጣት ሲጀምር፣ ጨለማው እየተወገደ ብርሃን ግን በልቦናውና በሕይወቱ እየነገሰ መጣ። አስቀድሞ ጌታ ኢየሱስን እንዳዳኙ አድርጎ እንዳልተቀበለው ተገነዘበ። አሁን ግን በኢየሱስ ክርስቶስ በማመኑ እግዚአብሔር ከኃጢአት ባርነት ታደገው መታደግና ማዳን ለእግዚአብሔር ወገኖቼ የዞትር ሥራው ነውና ሃሌሉያ በሦስተኛ ደረጃ ደግሞ እግዚአብሔር ምን አላቸው በተዘረጋ ክንድ እታደጋቸዋለሁ አላቸው ነቢዩ ኢሳይያስ ስለ ተገለጠው የእግዚአብሔር ብርቱ ግንድ በኢሳይያስ ምዕራፍ አምሳ ሦስት ቁጥር አንድ እንዲህ ይላል የሰማነውን ነገር ማን አምኗል የእግዚአብሔርስ ክንድ ለማን ተገልጧ አላለን በዚያን ጊዜ ላሉት ሰዎች የእግዚአብሔር ክንድ እንደ ተገለጠ፣ ነገር ግን ተቀባይነት እንዳላገኘ ነቢዩ በመገረም ይናገራል። ዛሬም እግዚአብሔር የደህንነትን ሥራ በወንዶችና በሴቶች ልብና ሕይወት ውስጥ ይሠራል። በፊቱ ሁላችንም ኀጢአተኞች ስለሆን ከዚህ ኀጢአት የሚያድንን አዳኝ ያስፈልገናል እኛ ደህንነትን እንድናገኝ ጌታ ኢየሱስ ክርስቶስ ራሱን ለሞት አሳልፎ እስኪሰጥ ድረስ ወዶናል። እርሱ ይህን ሊያደርግ ከወደደ ዘንዳ እኛ ኀጢአተኞች የሆን ደግሞ ወደ እርሱ ለመምጣት ፈቃደኞች መሆን አለብን። እርሱ ለእኛ የሠራውን ሥራ በእምነት ከተቀበልን ደህንነትን እናገኛለን። እግዚአብሔር ለእያንዳንዱ ሰው ታላቅ የደህንነት እቅድ አለው። ነገር ግን ሰዎች ይህንን ደህንነት የሚያገኙት ወደ እርሱ ሲመጡ ብቻ ነው። ይህንን ሲያደርጉ ጌታ በተዘረጋጀ ፍቅር እጆቹ ከኀጢአትና ከሞት ይታደጋቸዋል። እግዚአብሔር የተመሰገነ ይሁን። በአራተኛ ደረጃ ደግሞ እግዚአብሔር ለእኔ ሕዝብ እንድትሆኑ እቀበላችኋለሁ ይላችኋል። ወዳጄ ሆይ አንድ ነገር ልብ ብለ አስብ። እግዚአብሔር ከኀጢአት ረግረግ ከጨለማም ውስጥ አውጥቶ በኢየሱስ ክርስቶስ የእርሱ ልጆች አድርጎናል። ስለዚህ ዘወትር አምላካችሁ ሆናለሁ እያለ ይናገረናል። እግዚአብሔር ደህንነትን ከሰጠ በኋላ የሚለቀንና ከእኛ የሚርቅ አምላክ አይደለም። ሁል ጊዜ አምላካችን መሆን ይፈልጋል። አንዳንድ ሰዎች ደህንነትን ከተቀበሉ በኋላ ኑሯቸው የእግዚአብሔርን ባሪና ማንነት አያንጸባርቅም። ወዳጄ ሆይ፣ እንዲህ ዐይነት ኑሮ መኖር የለብህም። በኢየሱስ ክርስቶስ አዳኝነት የምታምን ከሆነ እርሱ በእውነት ሕይወትን ይለውጣል። እርሱም አምላክህ ይሆናል። አንተም በሕይወት ዘመን ሁሉ የእርሱን ጌትነት እየመሰከርክ ለእርሱ ክብርን ትሰጣለህ። እግዚአብሔር ኢየሱስን አዳኝህና ጌታ መሆኑን እንድታውቅ ይፈልጋል። በርግጥ እንደ ዳንክም አረጋግጠ እንድትኖር ይፈልጋል። እርሱ አምላክህ ሊሆነን አንተም ሕዝቡ ሆነ እንድትኖር የእግዚአብሔር ፍላጎት ነው። አዎ ስለዚህም ምን አላቸው? አምላክም ሆናችኋለሁ ይላቸዋል። ለእኔና ለአንተም ወገኔ ሆይ እግዚአብሔር አምላክ ሆናችኋለሁ ይለናል። እግዚአብሔር በፊቱ ቅዱሳንና ያለ ንውር የሆን የእርሱ ሕዝብ እንድንሆን ዓለም ሳይፈጠር በፊት በክርስቶስ ኢየሱስ እመርጦናል። ለምርጫው የሚያበቃን ከእኛ የሆነ ምንም ምክንያት የለም። እግዚአብሔር የመረጠን በራሱ ዕቅድ መሠረት ነው፣ ከፍቅሩም የተነሣ ነው። እግዚአብሔር የወደደን እንዲሁ ከፍቅሩ የተነሣ ስለሆነ ሆነ እንጂ ማንም ስላስገደደው አይደለም። ታዲያ ዘወትር እርሱ አምላካችን ለመሆን ይፈልጋል። በስድስተኛው ነጥብ ደግሞ ወደ ተስፋይቱ ምድር አገባችኋለሁ ይላችኋል። እግዚአብሔር ለአብርሃም ለይስሐቅና ለያዕቆብ ሊሰጥ ቃል የገባው የተስፋይቱ ምድር ከነአን ናት። ይቺ ከነአን የመንግሥተ ሰማያት ምሳሌ ሳትሆን በምድር ላይ የሚኖሩ የክርስቲያኖች ጉዞ ምሳሌ ናት። ልብ በሉ፣ ከነአን በምድር ላይ የሚኖሩ የክርስቲያኖች ጉዞ ምሳሌ ናት። ከነአን በምድር ላይ ሳለን ወደ መጨረሻው ግባችን ወደ ፍጹም በረከት የምናደርገውን ጉዞና በሕይወታችን የምንለማመደውን ውጊያና መንፈሳዊ በረከት ታሳየናለች። ክርስቲያኖች ይህንን መንፈሳዊ በረከት መለማመድ የሚችሉት በመንፈስ ቅዱስ ሲሞሉ ብቻ ነው። ኤፌሶን ምዕራፍ አራት ከቁጥር አንድ እስከ ምዕራፍ አምስት ቁጥር ስምንት ያለውን መመልከት ትችላላችሁ። ኤፌሶን ምዕራፍ አራት ከቁጥር አንድ እስከ ምዕራፍ አምስት ቁጥር ስምንት ያለውን ልብ በሉ። በእርግጥ በመንፈስ ቅዱስ ኃይል ማሸነፍ ያለብን ውጊያና ሰልፍ በሕይወታችን አለ። አንዳንድ ጊዜ የእግዚአብሔርን ጸጋና ምሕረት የማንረዳበት በምድረ በዳም የምንሆንበትም ጊዜ አለ። ዛሬ አንተ የምትኖረው ወገኔ ሆይ ኑሮህ ምን ይመስላል? እስቲ ቆም ብለ አስብ። በእግዚአብሔር ሕይወት ብርሃንና በማይለወጥ ፍቅሩ ውስጥ እየኖርክ ነውን? እግዚአብሔር ሁላችንንም ይርዳን። በሰባተኛ ደረጃ ደግሞ እግዚአብሔር ቃል የገባላቸው እርሷንም ርስት አድርጌ ሰጣቸዋለሁ በማለት ነው። ሐዋርያው ጳውሎስ በእምነት እንደ ጸደቅንና በክርስቶስ ኢየሱስ ከእግዚአብሔር ጋር ሰላም እንዳለን በሮሜ ምዕራፍ አምስት ግልጽ አድርጎ ያሳየናል። በኢየሱስ ክርስቶስ በኩል ወደ እግዚአብሔር መቅረብ መቻል አለብን። በመከራ ውስጥ እንኳን ደስታ አለን። በውስጣችን እንዲኖር የእግዚአብሔር መንፈስም ተሰጥቶናል። የእግዚአብሔር ፍቅር በእኛ ዘንድ በርግጥ እውን ሆኗል። ሊመጣ ካለው ቁጣና ከታላቁ የመከራ ዘመን ድነናል እያለ በክርስቶስ ያገኘነውን በረከቶች ሐዋርያው ያብራራል። ይህ ርስት በክርስቶስ ኢየሱስ ያገኘነው ሕይወታችንን የለወጠው ደህንነታችን ነው ልብ በሉ ርስቱ በክርስቶስ ኢየሱስ ያገኘነው ነው ሕይወታችንን የለወጠው ደህንነታችን ነው አሁን ወደ ክፍላችን እስቲ መለስ ንበልና ዘጸአት ምዕራፍ ስድስት ቁጥር ዘጠኝን እንመልከት ሙሴም ይህን ለእስራኤል ልጆች ተናገረ እነርሱ ግን ከሰውነታቸው መጨነቅ ከከባዱም ሥራ የተነሣ ቃሉን አልሰሙትም ይላል ወዳጆቼ መለስ ብለን የእስራኤልን ልጆች ስንመለከት እግዚአብሔር ለሙሴ የተናገረውን እነዚህን የተስፋ ቃሎች መቀበል እንዳቃታቸው እንረዳለን። ሙሴም ችግራቸውን ቶሎ በመፍታት ፈንታ ለጭቆናቸው መብዛት ምክንያት እንደሆነ አድርገው ስለ ገመቱ የሚለውን አልተቀበሉም። ይህንን ከቁጥር ዐሥር እስከ ዐሥራ ሦስት ያለውን መመልከት ይቻላል። እግዚአብሔር ሙሴን እንዲህ ብሎ ተናገረው፣ ግባ የእስራኤልንም ልጆች ከአገሩ ይለቅ ዘንድ ለግብፅ ንጉሡ ለፈርዖን ንገር። ሙሴም በእግዚአብሔር ፊት እነሆ የእስራኤል ልጆች አልሰሙኝም፣ እንዴትስ ፈርዖን ይሰማኛል? ይልቁንም እኔ ከንፈሬ ቈላፋ ነኝ ብሎ ተናገረ። እግዚአብሔርም ሙሴንና አሮንን ተናገራቸው፤ የግብፅ ንጉሥ ፈርዖን የእስራኤልን ልጆች ከግብፅ እንዲያወጣቸው ይነግሩት ዘንድ አዘዛቸው ይላል። ሙሴ በእስራኤል ልጆች ዘንድ ተቀባይነትን ስላላገኘ በፈርዖንም ፊት ተቀባይነትን እንደማያገኝ ለእግዚአብሔር ይናገራል። እግዚአብሔር ወደ ፈርዖን ገብቶ እንዲነግረው ሙሴን ቢያዝም ሙሴ ግን ወደ ፈርዖን ለመሄድ ፈቃደኛ አልሆንም። ዓይኖቹን በእግዚአብሔር ላይ ከማድረግ ይልቅ በሁኔታዎች ላይ አድርጓል። የእስራኤል ልጆች የዘራረግ በአጭሩ ቀጠላ አድርገን እንመለከታለን። አሁን ደግሞ ቀደም ብለን በተመለከትነው ከባድና አስቸጋሪ ሁኔታዎች መካከል አንድ እንግዳ የሆነ ነገር ይገለጻል። ይኸውም አጠር ያለና ያልተሟላ የእስራኤል ልጆች የዘራረግ ጉዳይ ነው። የእስራኤልን ልጆች ዝርዝር ማንበብ ለኛ በጣም አሰልቺና ልናነበውም የማንፈልገው ጉዳይ ነው። የእስራኤል ልጆች የዘራረግ በብዙ የብሉይ ኪዳን መጻሕፍት ውስጥ መጻፉ የስማቸው ዝርዝር በእግዚአብሔር ዕቅድ ውስጥ ምን ያክል ጠቃሚ ስፍራ እንደ ተሰጠው ማየት ይቻላል። እግዚአብሔር ስለ እነማን እንደምናነብና የእርሱ የሆኑት እነማን እንደሆኑ እንድናውቅ ይፈልጋል። እግዚአብሔር ስለ እኔም ሆነ ወገኔ ሆይ ስለ አንተ ተመሳሳይ አሳብ አለው። እግዚአብሔር በክርስቶስ በማመን በእርሱ ቤተሰብ ዝርዝር ውስጥ እንድንገባ ይፈልጋል። ከቁጥር 14 እስከ 16 ያሉትን ተመልከቱ። በእነዚህ ክፍሎች ውስጥ የሌዊ ልጆች የሆኑ ጌርሶንን ቃትና ሜራሪ ይገኙበታል። እነዚህ ሰዎች በምድረ በዳ ጉዞው ወቅት የመገናኛውን ድንኳን የተሸከሙ ሰዎች ናቸው። በዘጸአት ምዕራፍ ስድስት ከቁጥር አሥራ ስምንት እስከ ሀያ ባሉት ክፍሎች ደግሞ የአሮንና የሙሴ ወላጆች ስም እንበብና ሚስቱ ዮካቤድ ተጠቅሰዋል። የእነዚህ ስሞች መጠቀስ በጣም አስፈላጊ ነው። ምክንያቱም ስሞቹ የመሪነት አገልግሎት የተሰጣቸውን ሰዎች ከማሳየቱም ሌላ ወደ ክርስቶስ የዘር ግንድ የሚያመሩ ናቸው። እነዚህ አሮንና ሙሴ እግዚአብሔር ከግብፅ ምድር በየሰራዊቶቻቸው የእስራኤልን ልጆች አወጡ ያላቸው ናቸው። እነዚህ የእስራኤልን ልጆች ከግብፅ ያወጡ ዘንድ ከግብፅ ንጉሥ ከፈርዖን ጋር የተነጋገሩ ናቸው። እነዚህ ሙሴና አሮን ናቸው ይላል ቁጥር ሀያ ስድስትና ሀያ ሰባትን ልብ ይሏል። በዘጻት ምዕራፍ ስድስት ቁጥር አሥራ ሁለት ሙሴ በጣም ተስፋ ቆርጦ እንደነበረ ተመልክተናል። እስራኤላውያን ስላልተቀበሉት፣ ግብፃውያን ደግሞ በፍጹም እንደማይቀበሉት ተረድቷል። አሁን ሙሴ አንድ ነገር ማወቅ አለበት። የእስራኤልን ልጆች ነፃ ለማውጣት ከመሄዱ በፊት ክርክሩንና ተስፋ መቁረጡን መተው አለበት። ተስፋውን እምነቱን በእግዚአብሔር ላይ ማድረግ መቻል አለበት። ወዳጄ ሆይ አንድ ነገር እነግርሃለሁ። ነፃ ለመውጣት አንድ ነገር ማድረግ አለብህ። በክርስቶስ ሞትና ትንሣኤ ማመን ይገባል። ሌላውን ክርክር እተው። በእርሱ አምነህ ከዳንክ በኋላ ሌላው ነገር ግልጽ ይሆንልሃል። አንዳንድ ሰዎች ለምሳሌ ኢየሱስ ክርስቶስ ከድንግል ማርያም መወለዱ እንዴት ሊሆን ይችላል እያሉ እየተከራከሩ በክርስቶስ የተዘጋጀውን ደህንነት መቀበል ያስቸግራቸዋል ጌታ ኢየሱስ ከድንግል ማርያም መወለዱ በኋላ ሊገባ ስለሚችል አሁን በሞቱና በትንሣኤው አምነ በእርሱ የተዘጋጀውን ደህንነት አስቀድመህ ተቀበል። ሙሴና አሮን አለመብቃታቸውንና በሕዝቡ ተቀባይነት እንደማያገኙ እያነሱ ከእግዚአብሔር ጋር ይከራከሩ ነበረ። የእግዚአብሔርን ሕዝብ ነፃ ማውጣት የሚችሉት ይህንን ክርክር ትተው በእግዚአብሔር ሲታመኑ ብቻ ነው። ወደ መጨረሻ ላይ አሁን ደግሞ ከቁጥር ሀያ ስምንት እስከ ሰላሳ ባለው ማለቴ ነው። የሙሴ ተልእኮ መታደሱን ተመልክተን የዛሬውን ትምህርታችንን እንደመድማለን። ቀጥሎ ያሉት ቁጥሮች እግዚአብሔር የሙሴን ተልእኮ ማደሱን ይነግሩናል። እንዲህ ይላል፣ እግዚአብሔርም በግብፅ አገር ሙሴን በተናገረው ቀን እንዲሆነ እግዚአብሔርም ሙሴን እኔ እግዚአብሔር ነኝ፣ እኔ የምነግርህን ሁሉ ለግብፅ ንጉሥ ለፈርዖን ንገር ብሎ ተናገረው። ሙሴም በእግዚአብሔር ፊት እነሆ እኔ ከንፈረ ቈላፋ ነኝ፣ እንዴት ስፈርዖን ይሰማኛል አለ ይላል። ሥራው ወገኖቼ፣ ስትመለከቱት በጣም ከባድና አድካሚ መሆኑን በማሰብ ሙሴ እንደ ገና እግዚአብሔርን ይቅርታ ይጠይቃል። ሙሴ ደስተኛ ሰው አይደለም። እኔ ሥራውን መፈጸም ስለማልችል ሌላ ሰው ብታደርግ ይሻላል የሚል ይመስላል። በመጀመሪያው ሙከራው በእስራኤል ልጆች ዘንድ እንኳን ተቀባይነትን አቷል። ከያዕቆብ ልጅ ከሆነው ከሌዊ ነገድ መሆኑ ተቀባይነትን እንዲያገኝ አላደረገውም። ሙሴ በእግዚአብሔር ላይ ፍጹም የሆነ እምነት አልነበረውም። ቢሆንም እንኳን በተስፋ ቃሉ ታማኝ የሆነው እግዚአብሔር የእስራኤልን ልጆች ነፃ ለማውጣት ወደ ፈርዖን ገብቶ እግዚአብሔር እየተናገረውን እንዲነግረው ሙሴን ያዘዋል። ወዳጆቼ፣ እግዚአብሔር አንድን ነገር እንድናከናውን አንድን ነገር እንድንሠራ ሲልከን ሁኔታዎችን በአካባቢያችን ያለውን ነገር ግራና ቀኙን እሳ እንመለከት፣ በእርሱ ቃል ላይ እንደገፍ እንታመን። የእስራኤልን ልጆች ነጻ የማውጣት ሂደት ተቀጥሎ ባሉት ምዕራፎች ውስጥ ወደፊት እንመለከታለን። በጌታ የተወደዳችሁ ክብራን አድማጮቻችን፣ የዛሬው ትምህርታችን እዚህ ላይ ያበቃል። ስለነበረን ጊዜ ሁሉ እግዚአብሔርን እጅግ አድርገን እናመሰግናለን። ጥያቄ ወይም አስተያየት ቢኖራችሁ በአድራሻችን በመልእክት ሳጥን ቁጥር 13 66 አዲስ አበባ ብላችሁ ጻፉልን። ደግሞ አለው የመልእክት ሳጥን ቁጥር 13 66 አዲስ አበባ ብላችሁ ብጽፉልን በደስታ እንቀበላለን። ዛሬ ፕሮግራሙን እንደ ወትሮ ሁሉ በቴክኒክ የመራልን ወንድማችን አለማየሁ ዳዊት ነው። በትምህርቱ በኩል ከእናንተ ጋር እስከዚህ ሳት ድረስ ያመሸሁት እኔ አበበ ከበደ ወርቄ ነኝ። ደህና እደሩ።